አቶ ሞገስ ክልክሌ በአገር አሜሪካ በዲጂታል ትምህርት ስትራቴጂ ነዳፊና ዳይሬክተር፣ በተለይ ኢትዮጵያ ውስጥ በከፍተኛ ተቋማት ደረጃ የዲጂታል ስርዓተ ትምህርትን መዘርጋት ጠቀሜታው ምን ያህል ይሆናል? በቅድሚያስ የዲጂታል ትምህርት ወይም ዲጂታል ኤዱኬሽን ሲባል ምን ማለት ነው? ዲጂታል ኤዱኬሽን ማለት አንድን ትምህርት መምህሩ በክላስሩም ከሚያስተምሩ ተጨማሪ በኮምፒውተር በታገዘ መንገድ ማስተማር ወይም ደግሞ ለትምህርት የሚሆነውን ግብዓት መስጠት ማለት ነው። እንደሚታወቀው ትምህርት የተጀመረው በቾክና በብላክቦርድ በማስተማር ነው። አንድ መምህር ትምህርት ቤት ገብቶ ነው የሚያስተምረው። ያ ግን በጊዜ ሂደት እያደገ መጥቶ በአሁን ሰዓት ትምህርት የሴም ትምህርት አንድ ሰው ከሩቁ ሆኖ ማስተማር ይችላል። ሲንክሮኖስ ነው የሚባለው፣ መምህርና ተማሪዎች የተለያየ ቦታ ሆነው ግን እየተያዩ ማለት ነው። ሁለተኛው ደግሞ እንደውም ሳይገናኙ በተለያየ ጊዜም ስለዚህ የጊዜና የቦታ ርቀት ሳይወስናቸው ማስተማር መቻል ማለት ነው። ዲጂታል ኤዲኬሽን የሚባለው ከዚህ ጋር በተገናኘ ያለ ነው። በተለይ በምዕራብ ዓለም የከፍተኛ ተቋም ውስጥ በአሁኑ ወቅት በምን መልኩ በትምህርት ስርዓት ውስጥ ተዋዶ ግብር ላይ የዋለ ነው። ከምዕራቡ ዓለም ቴክኖሎጂ በከፍተኛ ተቋማት ውስጥ ምን ለኢትዮጵያ የሚበጁ ነገሮች ይኖራሉ። በምን መልክ ኢትዮጵያ ውስጥ የዲጂታል ስርዓተ ትምህርትን መዘርጋት ይቻላል? ከምዕራብ ሀገር አንጻር ለምሳሌ የአሜሪካን ብንወስድ አሜሪካን ውስጥ አይ ቲንክ ወደ አራት ሺህ የሚሆኑ ኮሌጅ እና ዩኒቨርሲቲዎች አሉ። በሞላ ጎደል ሁሉም ቢያንስ ለአንድ ተማሪ የቤት ስራውን በዲጂታል መንገድ የሚሰጡት፣ የተማሪውን ሪከርድ በዲጂታል ነው የሚይዙት። በቴክኖሎጂ በተመለከተ አብዛኛውን ነገር የሚደግፉ በዲጂታል ነው። የተወሰነ ደግሞ ሙሉ ለሙሉ በዲጂታል የሚያስተምርም አለ፣ እንደ ትምህርቱ አይነት እንደ ትምህርቱ ደረጃ ነው። ለዚህ ነው አንዳንድ ጊዜ ሰዎች ከሌላ ሀገር ሆኖ መማረ የሚችሉት። ከኢትዮጵያ አንጻር ስናየው እንደዚህ አይነት ትምህርት ለመስጠት ብዙ ነገር ይፈልጋል። የመጀመሪያው ትምህርቱን መስጠት የሚያስችል ቤዚክ የሆነ ኢንፍራስትራክቸር ይፈልጋል። መምህር ራሱ በሚያስተምርበት ቦታ ወይም በሚያስተምርበት ትምህርት ቤት ውስጥ መሟላት ያለባቸው ኢንፍራስትራክቸሮች አሉ። እሱን ሰፖርት የሚያደርገው ከጀርባ ሆነው የሚደግፈው ስታፍ ሊኖር ይገባል። ሁለተኛው ተማሪው ነው። ተማሪውም ቢሆን በዛ በዲሳት ቴክኖሎጂ ተጠቅሞ የሚማርበትን የትምህርት ከመምህሩ ጋር የሚገናኝበትን ነገር የሚጠቅምበት የግል የሆነ እያንዳንዱ ተማሪ የራሱ የሆነ መማሪያ መሳሪያ ያስፈልገዋል። ሶስተኛው፣ ተማሪና መምህር የሚያገናኘው በመካከል የሚቀመጠው ኮኔክቲቪቲ ወይም ደግሞ የመረቡ ማለት ነው፣ የመገናኛ መረቡ እሱ ያስፈልጋል። እና እነዚህ ሁሉ ተሟልተው ሲሆኑ ነው የዲጂታል ኤዱኬሽን መጠት የሚቻለው። በቅርብ ጊዜ እንደውም ኢትዮጵያ ጅ ነበርና አንዳንድ ሰዎች ለማናገር ሞክሬያለሁ ሁለት ችግር ያወት። አንደኛው ዲቫይዙ እያንዳንዱ ተማሪ በነፍስ ወከፍ የዲጂታል ኢኩፕመንት በግል ያለው ነው እንጂ ኮምፐልሰሪ አይደለም፣ ሁሉም የለውም። አንዳንድ ቦታ ብዙ ቦታ በእርግጥ ሎካል ኮኔክቲቪቲ ያገኛሉ፣ ተማሪዎች ይገናኛሉ ከዩኒቨርስቲ ሲስተማቸው ላ ግን ከጀርባ ሆኖ ግን ሲስተሙን ሜንቴን የሚያደርግ ከአስተማሪዎች በኩል እራሱ ከፕሮፌሰሮች ውስጥ ያንን ሲስተም ለመጠቀም የሚያስፈልግ ስልጠና የሚያስተምሩትን ከሪክለም በዲግታ መንገድ የተቀረጸ ብዙ ነገር ይፈልጋል። ስለዚህ ከኛ ጋር አንጻር ብዙ መካሄድ አለበት፣ መንገድ አለ። አሁን ባለበት ሁኔታ ቴክኖሎጂው ቀላል በሆነ መንገድ በምን መልክ ሊደረስ ይችላል? ለምሳሌ እንዳነሱት እያንዳንዱ ተማሪ የራሱ የሆኑ ልክ እዚህ አገር ከማዋላጫ ናት ጀምሮ ልጆች በአይፓድ በሞባይላቸውም ሆነ ላፕቶፕ እንደዚሁ ይጠቀማሉ። ድሉ አለ። እንደ ኢትዮጵያ ያላሉ አገር የዚህ አይነት እያንዳንዱ ተማሪ ያንን አቅም ላይኖረው ይችላል። እና ያንን በምን መተካት ይችላል? በእያንዳንዱ የመማሪያ ክፍሎች ውስጥ ዩኒቨርሲቲዎች ሰዎች ኮምፒውተሮችን ባያዘጋጁ ለእያንዳንዱ በነፍስ ወከፍ ለተማሪ የአንዳንድ አማራጭ ሊሆን ይችላል። ያንንስ ማሟላት የማይችሉ የትምህርት ተቋማት በምን ሊደገፉ ይችላሉ? በተወሰነ መልኩም ቢሆን የዲጂታል ስርዓት ትምህርቱን ሰረት እየጣሉ ለመሄድ ይህንን እኛ ሀገር ለማስረጽ ቅድም እንዳልከው ብዙ ነገር መሠራት ያለበት አንደኛው እያንዳንዱ ተማሪ የራሱ ከልጅነት ጀምሮ የእውቀት ኖሮ ካልመጣ ራሱ መጠቀሙ አንዱ ክህሎት ነው። እሱ ብዙ ቦታ የሚደረገው ተማሪዎች እንደዚህ አይነት ከዚህ በፊት የመማር ልምድ የሌላቸውን በኮምፒተር ላይ በአጭር ጊዜ ተምረው እንዲለማ ይቻላል። እሱ ብዙ ጊዜ አያስቸግርም። ትልቁም የሚያስቸግረው ምንድን ነው? እያንዳንዱ ተማሪ የራሱ ዲቫይዝ እንዲኖረው አፎርድ እንዲያደርጉት ማድረግ ነው። ካላደረጉ ደግሞ ትምህርትም ማቅረብ የሚችልበት መንገድ እንዲፈጠር ማድረግ ነው። ከዚያ አንጻር እንደዚህ አይነት ስራ አብዛኛውን ጊዜ በመንግስትና በግል ሴክተሩ ፐብሊክ ፕራይቬት ፓርትነርሽፕ የሚባለው በመንግስት በኩል ለምሳሌ እነዚህ ዲቫይዞች ኢትዮጵያ ውስጥ በሚሊዮን የሚቆጠር ተማሪ ነው ያለው። በሃይ ኤዱኬሽን በመቶ ሺህ የሚቆጠር ስላለ መንግስት የአገሪቷ ተማሪዎች የሚጠቀምበትን አይነት የዲቫይሶች ስታንዳርድ አውጥተው ብዙ ቴክኖሎጂ አቬለብል አሉ። ማርኬት ላይ ያሉ ፐብሊክሊ የሚለቀቁ አሉ። ስታንዳርድ አውርቶ ሎካሊ ደግሞ ማኒፋክቸር ማድረግ የሚቻልበት ፋሲሊቲ ቢፈጠር፣ እነዛ እቃዎች ደግሞ ከዶሜስቲክ ማርኬት እንዲገባ ቢደረግ፣ አፎርደቢሊቲንም ያወርደዋል። ለሀገሪቷም ተጨማሪ ስራም ይፈጥራል ቴክኖሎጂን ሜንቴን እንዲያደረግ ይደረጋል። እነዚያም ኢኩዊፕመንቶችን ወይል ሜንቴንድም ይሆናሉ። ስለዚህ ከመንግስት አንጻር አንዱ መሰራት ያለበት ነገር በፖሊሲ ደረጃ ተቀርጾ ፕራይቬት ሴክተሩ እራሱ እንደዚህ ዲቫይዞችን ፕሮብሌም ሶልቭ እንዲያደረግ ኢንካሬጅ የሚያደረግ ሲትዌሽን መፍጠር ነው። አንደኛው እሱ ነው። በዚህ እነዚህ ዲቫይዞች ከተለያየ ካምፓኒ በተለያየ ሶፍትዌር ስለሚሰሩ ስታንዳርዱን ግን መንግስት በመሪነት ወስደው፣ ምክንያቱም እያንዳንዱ ይሄንን የሚያመርተው ድርጅት ከሁሉም ጋር መሳሰል አለበት ማለት ነው። ሁለተኛው ሶፍትዌር የሚባል ነገር አለ። ሶፍትዌሩ ምንድን ነው? ይሄንን ቴክኖሎጂ ከተማሪ ጋር ለመነጋገር የሚያስፈልገው ሶፍትዌር በተለይ ተማሪ አስተማሪውን የተማሪውን ግሬድ እንዲያርምበት ፊድባክ የስራውን አርሞ መልስ እንዲሰጠው የሚያደርጉ ብዙ ለርኒንግ ማኔጅመንት ሲስተም ይባላል። ለምሳሌ ከዚያ አንጻር ቴክኖሎጂዎቹ በኦፕን ሶርስም አሉ። ኦፕን ሶርስ ማለት ቴክኖሎጂው እውቀት ነው የሚፈልገው እንጂ አንዋል የሚከፈል እዚህ ሀገር እንደሚከፍል ላይሰንስ ኮስ ላይኖር ይችላል። እሱም ዶሜስቲክሊ በመንግስት በኩል ኢንኮሬጅመንት ካለ ይሄንን የሚሰሩትን አንዳንድ ዩኒቨርሲቲዎች የሞከሩ አሉ። በዚህ አንጻር ሆኖም ግን ይሄንን በደንብ ኢንካሬጅ ቢደረግ ይሄም ራሱ ሎካል አዳፕት መደረግ የሚችል ነገር ነው። ሶስተኛው ከዚህ ጋር በተገናኘው ኮኔክቲቪቲ ነው። ተማሪዎቹ ኮሌጅ በሚኖሩበት ጊዜ እንደተባለው ቅድም አንተ የምንዳልከው እያንዳንዱ ክፍል ውስጥ ወይ ኮምፕተር ካለ ተማሪዎቹ ሄደው እዛው እንደ ላብ የተማሩ ሊጠቀሙ ይችላሉ። ግን ኮምፐልሰሪ አድርጎ በነፍስ ወከፍ እያንዳንዱ ተማሪ የሚፈልግ ከሆነ ግን የሚቀሉ ለተማሪ በግል ደረጃ ቤተሰጣቸው ስለሆነ ያንን ማለት ምንድን ነው? ከየትኛውም ቦታ ተማሪዎቹ ከትምህርት ቤት ሲሆኑ ከትምህርት ሲዘጋ በተለያየ ምክንያት የቤታቸው እንዲማሩ ያንን ኮኔክቲቪቲ በተለይ ደግሞ ሀገሪቷ ካለው በዚህ ከዲጂታል ቴሌኮሚኒኬሽን ኢንፍራስትራክቸር አፕግሬድ ጋር በተገናኘ ተማሪዎችም ያንን ሰብሲዳይዝ ሆኖ በተለይ ከዴታ ጋር በተገናኘ እንዲጠቀሙ ማድረግ ይቻላሉ። ስለዚህ እነዚህ ሁሉ ሶልቨብል ፕሮብሌሞች ናቸው። ሶል መደረግ ይቻላሉ። ግን ፕራይቬት ሴክተሩ ፐብሊክ ገቨርንመንት እና ደሽን ደግሞ ራሱ ደግሞ አካዳሚያውም ዩኒቨርሲቲ ፕሮፌሰሮቹም ተማሪዎቹ፣ የሁሉንም ኮኦፐሬሽን ይፈልጋል። ለምሳሌ የአስተማሪዎቹ ብንል፣ አስተማሪዎቹ የሚያስተምሩትን ትምህርት ለኦንላይን ለርኒንግ መቀየር አለባቸው። ማንኛውም ትምህርት አውቶማቲካሊ ተወስዶ ወደ ኦንላይን አይቀየርም። በኦንላይን የሚሆን ቴስት ማዘጋጀት አለባቸው። በኦንላይን አክሰሰብ የሚደረግ ቴክስት ቡክ ምስ አለባቸው እሱ ላይም ቅድም እንዳልኩት እሱን ራሱ በኦፕን ሶርስ ኦኤር የሚባላለ ኦፕን ሶርስ ኤዱኬሽን ሪሶርስ የሚባላለ እሱም አቬላብል ነው ፐብሊክሊ አትኖ ኮስ። እና እነዚህ ሁሉ ነገሮች ግን እንዲሰሩ ማድረግን ከፍተኛ የሆነ የእውቀትና ከፍተኛ የሆነ የአንድ ጊዜ ስራ ይፈልጋል። የኮቪድ ወረርሽኙ በመላው ዓለም ተስፋፍቶ ባለበት ጊዜ ተማሪዎች፣ በተለይ በምዕራቡ ዓለም የሚገኙ በሪሞት ሌርኒንግ ወይም በሩቅ ርቀት፣ በዙም ኤምኤስ ቲምስ፣ ዌቤክስ፣ በተለያዩ አይነት እንደየ ትምህርት ቤቱ በሚጠቀሙባቸው መሳሪያዎች በርቀት ትምህርት የተከታተሉ ይገኛሉ። ይሄ ተሞክሮ ምን አይነት ጥሩ የተገኙ ውጤቶች አሉ? በተግባር በሚሊዮን የሚቆጠሩ ተማሪዎች በዚህ አይነት የስርዓተ ትምህርት ውስጥ ማለፋቸው ምንስ ጎኖች የነበሩት፣ በተደረጉ ግምገማዎች ኮቪድ እያደረገው አንድ ትልቁ ነገር ምንድን ነው? በተለይ በዲጂታል ኤዱኬሽን ላይ አክስለሬት አድርጎታል። እዚህም አሜሪካም ሀገር ውስጥ የዲጂታል ዲቫይን ነበረ እንዳልኩት አሜሪካ ያለው አብዛኛው ዩኒቨርሲቲ ኦንላይን የማስተማር አቅሙ ቢኖረውም በተለይ ከፕሮፌሰሮቹ በኩል የቴነር ፕሮፌሰሮች ለረጅም ጊዜ ልምድ ካላቸው ፕሮፌሰሮች ከፕሪቪየስ ጄኔሬሽን ካለው ፕሮፌሰሮች ብዙ ሬዚስታንስ ነበረ ከኮቪድ በፊት እና በሁለት የተከፈለ ትምህርት ነበረ። ኮቪድ ያደረገው ምንድን ነው ያንን ሄዚቴሽን በተለይ በሰለጠናው ዓለም ውስጥ አጥፍቶታል። በአሁን ሰዓት ልክ ስራ ራሱ አንድ ሰው የትም ቦታ መሳት እንደሚችለው ትምህርቱን የትን ቦታ መማር እንዲችል አድርጎታል ሆኖም ግን ሁሉም ትምህርት በዚህ መንገድ በቀላ ሊሰጥ አይችልም አንዳንድ ትምህርቶች ተማሪው እዛ ትምህርት ቤት ተገኝቶ በእጅ መስራት ያለባቸው በላምስ ያለባቸው ነገሮች አሉና ይህን በተመለከተ እንደው በቅርቡ በኦገስት ላይ ካሊፎርኒያ ውስጥ ሳንዲያጎ ኮንፈረንስ ነበረ ኤኤስዩጄሲቪ የሚባል አለም አቀፍ የሆነ የኤዱኬሽን ቴክኖሎጂ ኮንፈረንስ ነበርና አቴንድ አድርጌ ነበር እዛ ኮንፈረንስ ላይ እና ትልቁ ፎከስ የነበረው በቀላሉ በዙም እና በቦቤክስ የማይጠጡ ትምህርቶች እንደ ባዮሎጂ እንደ ኬሚስትሪ ኢመርሲቭ ለርኒንግ የሚፈልጉት ነገሮች ምን አድርገን ነው ዲጂታል የምናስተምረው የሚሉ ሆኑና። እና ዋናው ቲም የነበረው ምንድን ነው፣ በሆሊዉድ ኢንዱስትሪ እና በአካዳሚክ ኤዱኬሽን ኢንዱስትሪ መካከል ትልቅ የሆነ መርጅ እየታየ ነው ያሉ ነው። እና አንድ ሰው ቤቱ ሆኖ ለምሳሌ ከህክምና ጋር የሚማር ተማሪ ከሆነ ድሮ የእንስሳ ልብ ይዞ በሱም የሚማር የነበር ከሆነ አሁን ግን በዲጂታል ፎርም በኢመርሲቭ ለርኒንግ ተጠቅሞ ያንን መማር ይችላል ያ ተማሪ እና የዛ አይነት አዶፕሽን አሁን በጣም አክሴሬት እያደረገ ነው አሁን እዚህ ሀገር እና አብዛኛውን እንደውም የተወሰነ የትምህርት ደረጃ ብዙ ኮርሶች ሁሉ ከዛ በዚህ በኦግመንቲቭ ሪያሊቲ እና በርቻ ሪያሊቲ የሚባለው በዛ ተጠቅሞ ከዚህ በፊት የማይሞከሩ ኮርሶች በኦንላይን መት ኮርሶች መጠቶች ተችሏል ይሄ ምንድን ነው ለኢትዮጵያ ማለት ለምንድን ነው አንዳንድ ለምሳሌ ኢትዮጵያ ውስጥ በቂ ሙያ የሌላቸው መምህሮች የማይገኙበት ሀይሊ ስፔሻላይዝ ትምህርት ቢኖሩ እነሱ መምህሮች ኢቨን ከውጭ ሀገር ሆኖ የሚያስተምሩሉ የሚችሉበትን ሊመቻች ይችላል። ሆኖም ግን ይሄኛው ሁለተኛ ፌዝ ነው። አይ ቲንክ የመጀመሪያው ፌዝ ምንድን ነው? ቤዚክ የሆነ ኤዱኬሽንን ኦንላይን አንድ ተማሪ ቢያንስ ካስተማሪው ጋር ያለውን ኢንተራክሽን እንደ ሌክቸር አይነት ከሆነ እንደ ትቀድም እንዳልክበት ዌብኤክስ በዙም አለ ግን ሲንክሮኖስ ከሆነ ከዛም በላይ ደግሞ የተማሪውን ፕሮግረስ የሚያይበት ሆምወርኮችን የሚያይበት ስተዲ የሚያጠናበትን እሱን የሚያደረግ የመጀመሪያ ፋንዴሽን ያስፈልጋል። ከዛ ቀጥሎ ደግሞ ኮርስ ባይ ኮርስ እያንዳንዱ ትምህርቶች ቢል መድረግ አለባቸው። የዚህ አይነት አካሄድ ኢንስትራክሽናል ዲዛይን የሚባለው የሚጠቅመው ምንድን ነው? ኢትዮጵያ በሀገር ከታየ አንድ ዩኒቨርሲቲ ለሁሉም ኮርስ እያንዳንዱ መምህር የራሱን ሰዓት የለበትም። እዚህ የሚያሰለጠነው ሀገር ኮርሶች ይመረጡና እነዛ ኮርሶች ላይ የተወሰኑ መምህሮች እንደ ግሩፕ ሆነው አንድ ዲዛይን ያደርጉታል። ከዛር ያንን ሪፕሮዱስ ማድረግ ነው። እና ይሄ ከኢትዮጵያም አንፃር በአንድ ቦታ ቢሰራ፣ በአንድ ማዕከል ለምሳሌ ቢሰራ፣ ያ በመላ ሀገሩ ኢኩሊ ድስሚ መደረግ የሚችል ነገር ነው። እንዳይም አድቫንቴጅ አለው። ዳውንሳይዱ ሳይዱ ከዚህ ከኮቪድ ጋር በተገናኘ ምንድን ነው የሚባል አይ ቲንክ የተለያየ ፊድባክ ተሞክሮ ነው ያለው። አንደኛው ምንድን ነው፣ አንዳንድ ቦታ ላይ ስቲል ኮቪድ ምክንያት ኦንላይን ትምህርት በክላስሩም ትምህርትን አይተካውም የሚል ግሩፕ አለ። እሱ በሂደት የምናየው ነው እስካሁን በቅዴታ የለም ግን አሁንም ስድ ቤት ተብል ነው ግን አንዱ እሱ ነው። ሆኖም ግን አብዛኛው ትምህርት ቤት ግን ቢያንስ ሃይብሪድ የሚባለውን ግማሹን በኦንላይን ግማሹን ደግሞ ኢንፐርሰን የማድረግ ሞዳሊቲ ተከትሎ እየሄደ ያለው ይሄ ደግሞ ኢትዮጵያ ውስጥ ራሱ ከፍተኛ ጥቅም ሊሆነ ይችላል። ከሀይ ቮሉም ያላቸው ከፍተኛ መምርጠት ያለባቸው ትምህርቶች፣ ኢቨን እስከ ሀይ ስኩል ድረስ ያሉ ትምህርቶች በጥቂት መምህሮች ተማሪዎች ማስተማር ይቻላል። እና ከዛ አንጻር በኮቪድ በኩል የተገኘው ጥቅሙ በጣም ይጠቅማል የሚል እንትን አምለካትን ያለኝ የነሷቸውን ነገሮች ተግባራዊ ለማድረግ ከመጀመሪያ፣ አንድ የመሰረተ ልማት ኢንፍራስትራክቸር ያስፈልጋል የዲጂታል ስርዓተ ትምህርትን ለመዘርጋት። ሁለተኛ የመንግስት ፖሊሲ በዚህ በኩል ላይ ሊቀረጽ ይገባል። ግል ባለሀብቶችም በዛ ውስጥ ሚና እንዲኖራቸው፣ ተማሪና ተማሪዎችም በዚህ ውስጥ ቴክኖሎጂ መጠነኛ የሆነ ክህሎት ሊኖራቸው ቸው ይገባል። በአሁኑ ወቅት ኢትዮጵያ ውስጥ የትምህርት ስርዓቱን ለመለወጥ እየተሞከረ ነው። በተለይም በአዲሱ መንግስት አዲስ የተመደቡት የትምህርት ሚኒስትርም ቢሆን እዚህ አይነቱ በተለይ በምዕራቡ ዓለም የነበሩ ስለሆነ ከዚህ አኳያ ምን አይነት ፖሊሲ በመንግስት በኩል ሊቀረጽ ይገባል? ግል ባለሀብቶችስ በዚህ ዘርፍ እንደምን መዋለ ንዋይ ሊያፈሱ ይገባል ይላሉ? በእርግጥስ የመዋለ ንዋይ አፍሳሽ ባለ ግል ባለሀብቶች ለእንደዚህ አይነቱ ቴክኖሎጂ ላይ ያላቸው ግንዛቤ ደፍሮ ገንዘባቸውን እንዳይፈሱ የሚያስችልበት ደረጃ ላይ ይገኛል። በአሁኑ ወቅት ኢትዮጵያ ውስጥ አይ ቲንክ ይህንን በተመለከተ ከመንግስት አንጻር አብዛኛው ስራ መሆን ያለበት ሌሎች መጥተው በተለይ በቴክኖሎጂ ያለውን የግል ሴክተሩም እንዲሠራ ፋሲሊቴት የሚያደርግን መሆን ያለበት ከዚህም ሀገር ሰክሰስፉል የተባለው ሞዴል ምንድን ነው መተኮር ያለበት ስታንዳርዶችን በማዘጋጀት ለምሳሌ ቅድም እንዳልኩት ሀገሪቱ ውስጥ በሚሊዮንስ የሚቆጠር ለእያንዳንዱ ተማሪ መስጠት ያለበት ዲቫይዝ ይኖራል። እነዛ ዲቫይዞች እርስ በርሳቸው መነጋገት እንዲችሉ ወይም ደግሞ ወደፊት ከሚጻፉት የኮምፒውተር ፕሮግራሞች ጋር መናበብ እንዲችሉ የሚያደርግ ስታንዳርድ ማዘጋጀት ያስፈልጋል። ለምን እነዛ ዲቫይዞች ኢትዮጵያ በነት ሀገር ለብዙ ዓመት ሸልፍ እንዲኖራቸው ማለት ነው። እና ከመንግስት የሚጠበቀው አብዛኛው ነገር ይህንን ፋሲሊቲ ማድረግ እና ሌሎቹ በዚህ ሴክተር ላይ ገብተው ኮንትሪቢዩት እንዲያደርጉ ነው። ቅድም ያልኩት በዚህ ከፋውንዴሽኑ አንጻር ኤድቴክ የሚባለው ኤዱኬሽን ቴክኖሎጂ የሚባለው ሴክተር በጣም ትልቅ ሴክተር ናቸው። በዚህ ሀገር ለምሳሌ በጠቅላይ በአለም ደረጃ ወደ ሁለት መቶ ሃምሳ ሁለት ቢሊዮን ዶላር የሚወጣ ሴክተር ነው እና ባለፈው አመት ወደ ሶስት ቢሊዮን ዶላር ስታርታፕ ካምፓኒ እስታብሊሽ የተደረገበት ሴክተር ነው። እነዚህ ግን ኒች ናቸው። ምንድን ነው አላማቸው? ለምሳሌ ኢትዮጵያ ውስጥ ከፍተኛ የሆነ የእንግሊዝኛ የሰከንድ ላንጉጅ ጋፕ ካለ ያንን ማስተማር የሚችል አፕሊኬሽን ጽፎ ለተማሪዎቹ እንደ ኢንሬችመንት መስጠት ለምሳሌ አንድ ቴክኖሎጂ ነው እና ከዛ አንጻር ትልልቆቹ በሀብት ያላቸው ሰዎች ሳይሆን አዳዲስ ገና ከኮሌጅ የወጡ ወጣት ልጆች ሁሉ በዚህ በኤዲኬሽን ቴክኖሎጂ ላይ የተወሰነ እውቀታቸውን ተጠቅመው ኮንትሪቢዩት ማድረግ ይችላሉ፣ ፕሮግራም በመጻፍ። እንደውም ትልቁ ኢንፍራስትራክቸር ሂሳብ ከተደረገ በኋላ ትልቁ ትልቁ ስራ የሚኖረው በሶፍትዌር ላይ ስለሆነ እዛ ላይ ኮንትሪቢዩት ማድረግ ይችላሉ። ከዛ ውጪ ከተለያየ ተሞክሮ በተለይ የአሁን ያሉ ትምህርት ሚኒስቴሩ ዶክተር ብርሃኑ ነጋ ከዚህ በፊትም እዚህም ሀገር አሜሪካም ሀገር አስተምሮ ስለሚያውቁ እንደሚታወቀው አብዛኛው ነገር ቴክኖሎጂ ልክ አየር መንገድ ለምሳሌ ሲስተም ዳውን ነው ተብሎ፣ ዛሬ ባንክ ሲስተም ዳውን ነው ተብሎ እንደሚዘጋው ወደፊት ቴክኖሎጂ በአሁን ሰዓት ኢትዮጵያ ባይዘጋውም ወደዚያን ያህል ክሪቲካል ነው የሚሆነው እና እዛ ላይ ከፍተኛ ነው ትኩረት ሰጥቶት የሚያስፈልገውንም ኢንቨስትመንት የሚያስፈልገውንም አተሺ ከሰጠው ኢትዮጵያ ውስጥ ያለውን የትምህርት ጥራትም ሆነ የትምህርት ተደራሽነት ከፍተኛ ሰጥ ያደርጋል። ያስባለሁ፣ መንግስት ማተኮር ያለበት ፖሊሲ ላይ እና ፋሲሊቴሽን ላይ ነው። ኢምፕሊመንቴሽኑ በተለይ በአብዛኛው በፕራይቬት ሴክተር ቢደረግ ሞር ኢፌክቲቭ ነው። በተለይ በምዕራቡ ዓለም ያሉ ልክ እንደ እርሶ በዚህ በዲጂታል ትምህርት ስትራቴጂ ውስጥ የዕለት ተዕለት ስራ ላይ ተሰማርተው ያሉ ኢትዮጵያውያን ምን ማድረግ ይችላል? የዲያስፖራ ማህበረሰብ ይህንን የእውቀትም ሆነ የቴክኖሎጂ ሽግግር ወደ ሀገር ውስጥ ለማድረግ እስካሁን እርሶስ በግሎ የቦከሯቸው ነገሮች ወይም በቅድ የያዟቸው አሉ ወይስ ወደፊት በምን መልክ ዲያስፖራ ማህበረሰብ በዲጂታል ትምህርት ዘርፍ አስተዋጽኦ ሊያደርግ የሚችለው? በተመለከተ በትምህርት በትምህርትና በጤና ላይ ከፍተኛ ተጽዕኖ ማድረግ ይችላል። ትምህርት በተለይ ኢትዮጵያ ውስጥ በጣም ብዙ ታለንት አለ። ኢትዮጵያኖች በትምህርት በጣም ጎዞች ናቸው። ብዙ ጊዜ ችግሩ የአክሰስ የማግኘት እና ድል ለማግኘት ነው እና ከዲያስፖራ በኩሉ በተለይ ቅድም እንዳልኩት የትምህርት ቴክኖሎጂ ላይ የሚፈልገውን ግብአተ መሶች በማሟላት ከዛ በተጨማሪ ደግሞ በዚህ በትምህርቱ ጋር ብዙ መሰራት ያለባቸው በተለያየ ኤሪያዎች ላይ ኦግመንት የሚያደርግ አሁን ያለውን ኦግመንት የሚያደርግ የውስጥ ኮንቲ በማድረግ ዳለ ፕሮፌሽናልም ኮንቲ በማድረግ ዲያስፖራ ከፍተኛ ተዋጽኦ ማድረግ ይችላል። እኔም በግል ለጠየቀኝ በተለይ በዚህ ቴክኖሎጂ ላይ ለረጅም ጊዜ ሰርቻለሁ፣ ከአስራ አምስት አስራ ስድስት አመት እና እዚህ ሀገር አለ የሚባሉትም ኮንፈረንስ ችሏት እናደርግ ያለው እና ከዚ አንጻር ብዙ ያሰብኳቸው ነገሮች አሉ የትኛው ሊሰራ የትኛው ላይሰራ ይችላል የሚለውን ነገር በግልጽ ባላውቀውም፣ በአሁኑ ሰዓት እኔ የማያቸው በተለያዩ ኤሪያዎች ላይ ከፍተኛ ለውጥ ሊያወጡ የሚችሉ ነገር ግን እነዛ ነገሮች በተወሰደ ደረጃ ተሞክሮ ተደርጎባቸው በተለይ ለሀገር የሚጠቅሙ ከሆኑ እኔም ያለ መስራት ፈቃደኛ ነኝ። ለመሞከርም እያሰብኩ ነው ያለሁት። ካም አቶ ሞገስ ክልክሌ በሀገር አሜሪካ በዲጂታል ትምህር